የባህል መድረክ አስመራ በጣም ውብ የሆነች ከተማ ነች። ከሁሉ ደግሞ ሰው እዛ ውስጥ እየኖረ ባህሉን እየጠበቀ የአስመራ ህንፃዎች ምናልባት ለየት ያለ ንድፍና ቅርጽ ይዘው ጣሊያኖች ቅኝ ሀገር ውስጥ ነጻ ስለሰማቸው እንደ ሪቮሉሽናይዝ ያረጉት ያደረጉት ይመስላል። ምክንያቱም ጣሊያን ውስጥ የማይገኘው ስነ ህንፃ አስመራ ውስጥ አለ። የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት አስመራ የዓለም ቅርስ ሆና እንድትመዘገብ በፖላንድ ዋርሶ ባካሄደው ጉባኤ ላይ ባለፈው ሳምንት ስምንት ቅዳሜ መወሰኑን ተከትሎ በአስመራ የኤርትራ ብሔራዊ ሙዚየም ጄኔራል ዳይሬክተር ዮሴፍ ልብሰ ቃል ከሰጡን አስተያየት የወሰድነውን ነበር ያደመጥ ነው። ጤና ይስጥልኛ አድማጮች እንደምንሰነበታችሁ። ፒኮሎ ሮማ፣ ትንሿ ሮማ ሲሉ የሚያንቆላበሷት የኤርትራ መዲና አስመራ በኢጣሊያ ቅኝ ግዛት ስር በነበረችበት ወቅት ልዩ ክሎትና ጥበብ በሚታይባቸው በኢጣሊያ የስነ ህንፃ ግንባታ ባለሙያዎች በተሰሩት የ የተለያዩ ህንፃዎች፣ መንገዶች መሆኑን ተመልክቷል። በዕለቱ ዝግጅታችን የአስመራ ከተማ በመንግስታቱ የቅርስ መዝገብ መካተቷን በተመለከተ የተሰጠ አስተያየትና በዓለሙ ቅርስ መዝገብ እንዲካተት ጥረት ያደረጉትን ባለሙያ አነጋግረን መሰናዶ ይዘናል። መልካም ቆይታ። ከጉርጉሮሳውያኑ 1890 እስከ ሁለተኛው የዓለም ጦርነት ማብቂያ ማለትም እስከ 1941 ዓ.ም በኢጣሊያ ቅኝ ግዛት የነበረችው ኤርትራ ኢጣሊያውያን የሥነ ህንፃ ባለሙያዎች ያለምንም ችግርና እገዳ ኤርትራ በተለይም አስመራ ውስጥ ግሩም ህንፃዎችን እንደገነቡ ተነግረዋል። በፈረንሳይ የኤርትራ አምባሳደርና የዩኔስኮ የሀገሪቱ ቋሚ ተጠሪ ሀና ስምዖን ውሳኔው ከአመታት ጥረት በኋላ የተገኘ መሆኑን ተናግረዋል። ጽቡቅ እዩ ምክንያቱ እቲ ነዚ ስንጠባበቀው የነበረው ጉዳይ ስኬታማ ሆነ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ታሪካዊ ቅርጾችን የሚያጠናና ዘገባ የሚያቀርብ ንዑስ ክፍል አለ። ኢኮሞስ ይባላል። ሌሎችም የተዋቀሩ ንዑስ ክፍሎች አሉ። ኢኮሞስ የመረጠው ሰው ኤርትራ ታሪካዊ የተባሉ ቅርሶችን ገመገመ። በአስመራ የሚገኙ ታሪካዊ ቅርሶችን አርት ዴኮ በሚል ስያሜ የሚታወቁ ህንፃዎችን በተመለከተ የቀረበው ዘገባ እጅግ ጥሩ ነበር። ኤርትራ ህያው በሆኑ ቅርሶች በአለም የቅርስ መስገብ እንድትሰፍር ወስኗል። ዓለማዊ ውርሻ ንክትጸደቅ ወይ ንክትአቱ ምህፅን አምባሳደሯ እንደገለጹት በአስመራ ከተማ በስዕል የተዋቡት ህንፃዎች በዓለም ቅርስነት ለማስመዝገብ ጥረት የተጀመረው ከአመታት በፊት ነው። በአስመራ በሚገኘው የኤርትራ ብሔራዊ ሙዚየም ጄኔራል ዳይሬክተር ዮሴፍ ልብሰ ቃል በኤርትራ የሚገኙ ጥንታዊ ቅርሶች ላይ ጥናት ያደርጋሉ። በአስመራ የሚገኙ ስነ ህንፃዎች በዓለሙ መዝገብ ስር እንዲካተት ጥረት ካደረጉ ምሁራኖች መካከልም አንዱ ናቸው። አስመራን ዩኔስኮ መዝገብ ለማስገባት የሚደረገው የነበረው ጥረት በሺ ዘጠኝ መቶ ዘጠና ስድስት አመተ ምህረት እንደ ኤሮፓ አቆጣጠር አዲስ አበባ ከተማ የተደረገ ስብሰባ አፍሪካውያን ሀገሮች በሙሉ ተሰብስበው ያላቸውን ፖቴንሻል ሳይትስ የሚነጋገሩበት የሚያየጡበት ጊዜ ነበር። በዚያም ጊዜ የኤርትራ ብሔራዊ ሚዚየም የዓለምን ተማራማሪዎች ሀሳብ ለመማረክ ብቃት ያላቸው ብሎ የሚገምታቸው የሚያቀርባቸውን ታሪክ ቦታዎችን በዛን ጊዜ አመዝግቦ ነበር፣ አጭቶ ነበር። እዛ አምስት የሆነ እታ የሆኑ ታሪካ ቦታዎች እንደ ቆሐይቶ አደሉ፣ ዳህላክ፣ ከቢር ነጠራና ናቅፋ አጭተው ነበር። በዛን ጊዜ የጀመረ ስራ ነው ማለት በጎርጎሮሳውያኑ ሺህ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት አዲስ አበባ ላይ የአፍሪቃ ህብረት ስብሰባ ሲካሄድ በአለሙ የቅርስ መዝገብ በአፍሪቃ ሀገራት የሚገኘው ጥንታዊና ታሪካዊ ቅርስ የተመዘገበው ጥቂት ነው በሚል በተደ go ኤርትራም ተሳትፎ መጀመሯን ዶክተር ዮሴፍ ተናግረዋል። አው ሺ ዘጠኝ መቶ ዘጠና ስድስት የነበረ ይሄ ያልተመጣጠነ ምዝገባ ዩኔስኮ ከአውሮፓ ሀገር ብዙዎቹ ተመዝግበው አፍሪካ በጣም ጥቂት ጥንት ቦታዎች ተመዝግበው ነበር። ያንን ያልተመጣጠነ አመራረጥ ለመቀየር የተደረገ የመጀመሪያ ጥረት ነበር። ከዛ በኋላ እንደሚታየው ብዙ አፍሪካ ሀገሮች አመዝግበዋል። አሁን የኤርትራውን ዘመናዊ የሆነ ሕንፃ አስመራን ማስገባቷ ይሄ አዲስ በጣም አስፈላጊ ልዩ ምዕራፍ ብለን ነው የምንጠራው። በኤርትራ ቆሃይቱና አዱሊስን ጨምሮ አምስት ከተሞች በጥንታዊ ቅርስነታቸው እንዲመዘገቡ ጥረት መደረጉን የገለጹት ዶክተር ዮሴፍ ልብሰቃል በመቀጠል አዎ ይሄ እነዚህ ጥንት ቦታዎች አዱሊስ ሁለት ሺህ ዓመት በላይ ያደረገ የታወቀ ወደ ብዙ ግንኙነት በዛን ጊዜ ከነበሩ የታወቁ ገሮች ጋር አህጉር የነበረው ግንኙነት የነበረው በንግድ የታወቁ ጥንታዊ አድላውያን የነበሩበት ከቻይና፣ ህንድ አልፈው ቻና ድረስ የነበረ ግንኙነት የነበረባት አንድ ወደብ መናኸሪያ ከተማ ነበረች። እዛ ከሱ የተያያዘ የቆሀይቶ ትልቅ ሰፊ ከሚባሉት ከተሞች አንዷ ዓለም ላይ የምትገኘው ቆሀይቶ አፍታ አፍሪካ ከሚገኘው ሰፊ ታሪኳ ቦታዎች እስከ ከአምስት ኪሎ ሜትር እስከ አስራ ሰባት ኪሎ ሜትር ስፋት ያላት ከተማ ከአዱሊስ ጋር ግንኙነት የነበረ አንድ የዝሆን ጥርስ የሚሸጥበት ቦታ የታወቀ ከአክሱም ጋር የሚገናኝ የነበረ ከተማ የታወቀ ከተማ ነች። ሌላው መጠራ በለውከለው የሚባለውም እንደዛ አይነት ስልጣኔ ያለው ሁለት ሺ አመት የማያንስ ስልጣኔ የነበረው ከተማ ብዙ ታሪካ ቦታዎች ያለው ሆኖ ከዛም የታወቀ የስቴሌ በለው ከለው የመጠራ ሀውልት አለ። እዛ ላይ የአናባቢ የሌለው የግዕዝ ጽሁፍ ሰፍሮ ይገኛል። ይሄ ትልቅ የመጀመሪያ ሊትሬቸር ለሁለቱም ሀገሮች ለአፍሪካ ቀንድ ላይ የሚገኙ ሀገሮች የመጀመሪያ ጽሁፍ የተከሰተበት ልዩ የሆነ ታሪካዊ ቦታ ሲሆን፣ ሌላው ይሄ ዳህላቅ ክብር ያልኩት ይሄ እስልምና ሰፊ የሆነ የእስልምና ሃይማኖት ያላት ሀገር ስለሆነች ከዛ ከጥንቲ መጀመሪያ ከአፍሪካ ውስጥ እስልምናን ሃይማኖት ከተቀበሉት ሀገር አንዷ በመሆና የዛ ዳህላቅ ክብር ውስጥ ብዙ ታሪካዊ ቦታዎች አሉ። የጥንት ጉድጓዶች፣ የውሃ ማጠራቀሚያ፣ መቃብሮች ያላት ከተማ ዛሬ ሰላም የምትባልበት ጊዜ ሴንተር ኦፍ ኢስላም ተብላ የምትጠራበት የነበረች ትልቅ ስልጣኔ የእስልምና ያላት ጥንታዊ ቦታ ነች። ሌላው ናቅፋ የቅርብ ጊዜ የትግል ታሪክ ያቀፈ ታሪካዊ ቦታ ነው። እዛ ላይ የሚገኘው ባህል ያለው አንዳንድ የነበረ የተፈላ ያሉ ብሔሮችን ያሳየ እስካሁን ድረስ ያለው አንዳንድ ቦታ ስለሆነ እሱን ከዛ ከአምስቶቹ ታሪካዎች ቦታዎች ውስጥ አንዱ ነው። ኤርትራዊው የዶቸበለ ጋዜጠኛ ጎይቶም ቢሆን ለረጅም ዓመታት በአስመራ ከተማ ነዋሪ ነበር። አስመራ በተለይ በኢጣሊያ ቅኝ ግዛት ዘመን ማደጓን በመግለጽ ስለ አስመራ ከተማ ታሪክ እንዲህ ሲል ነግሮናል። በአሁኑ ወቅት የኤርትራ ዋና ከተማ የሆነችውን አስመራን በምናብ ስናስብ በጣሊያን ቅኝ ገዢዎች በዘመናዊ መልክ ተቆርቁራ ያደገች የተመነደገች ከተማ መሆኗን እንገነዘባለን። አስመራ የተቆረቆረችው እንደ ሰንሰለት ከተያያዙ ተራሮች አናት ላይ ነው። የአየር ንብረቷ ደጋማ ነው። እንግዲህ መጀመሪያ አራት መንደሮች ነበሩ፣ የገጠር መንደሮች። አሁን እነዚህ አራት መንደሮች አካባቢያቸው ወሮበሎች ሰርገው እየገቡ ጥቃት ይፈጽሙባቸው ስለነበር አራቱም መንደሮች ግንባር እንዲፈጥሩ ከዛ በኋላ ጥቃቱን እንዲመክቱ ብዙ ጊዜ ስለመከሯቸው ግንባር ፈጠሩ። ከዛ በኋላ ሰርገው የሚመጡትን ወሮበሎች መመከትና ብሎም ድባቅ መምታት ይቻሉ። ስለዚህ ስሟንም አርባተ አስመራ አሏት። ከጊዜ በኋላ አርባተ አራት መንደሮች ለማለት ነው። አርባተ የሚለው ቀረና አስመራ ከተማ ተባለ። ሌላው ቤቶቹ እንደ አውሮፓ ዘመን አቆጣጠር በሺህ ዘጠኝ መቶ ሰላሳዎቹ አመተ ምህረት ነው የተሰሩት። በዛን ወቅት የኢጣሊያ መሪ ፋሽሽቱ ቤኖቶ ሞሶሎኒ ነበር። ስለዚህ በምስራቅ አፍሪካ ለሚያካሂደው የቅኝ ግዛት ፍለጋ ዘመቻ መነሻ እንድትሆነው አይኑን ያሳረፈው ኤርትራ ላይ ነው። ስለዚህ ጣሊያኖች እንደ አውሮፓ ዘመን አቆጣጠር በሺህ ስምንት መቶ ሰማንያ ዘጠኝ በሺህ ስምንት መቶ ዘጠና ነው ኤርትራ የገቡት እና በዛን ወቅት ሞሶሎኒ ጣሊያኖች ወደ ኤርትራ እየሄዱ ኢንቨስት እንዲያደርጉ ኤርትራን እንዲይዙ የገፋፋ ስለነበር ከሀያ አምስት ሺህ እስከ ስልሳ አምስት ሺህ ጣሊያኖች አስመራ ነበር እና የስነ ህንፃ ባለሙያዎች አርክቴክቸሮች በዛን ወቅት እንደ ልብ ህንፃዎችን ይገነቡ ነበር። እንደ ልብ ህንፃዎችን ሲገነቡ ለራሳቸው መኖሪያ ነው፣ ለራሳቸው መስሪያ ቤት ነው፣ ለራሳቸው ጽህፈት ቤት ነው፣ ለሀገሬው ተወላጅ አልነበር እና ፋሺስቱ ሞሶሎኒ ምንድን ነው ያለው? አስመራ የአፍሪካ ትንሽቱ የሮም ከተማ ሲል አንቆለባበሳል። በጣሊያንኛ የአስመራ ሰዎች እንደሚሉት ፒኮሎ ሮማ ይሏታል እና በሺ ዘጠኝ መቶ ሰላሳዎቹ ምስራቅ አፍሪካን የቅኝ ግዛት ለማድረግ ታላቅ ሴራ ላይ በነበረበት ወቅት አስመራ ከተማ ላይ ያሰራቸው ህንፃዎች ዘመን የማይሽራቸው የውበት መስህብነት ያላቸው መሆኑን ከኤርትራ ነፃነት በኋላ ወደ ስፍራው የተጓዙ ናታሻ ስቶላርድ ኦሊቨር ዋይን ራይት እንዲሁም ሌሎች አፍቃሪ ፊውቸሪስቲክ ኢታሊያን አርኪቴክቸር በፎቶግራፍ በተደገፈ ጽሑፍ ገልጸዋል። በዩኔስኮ የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት በዓለም ቅርስነት አስመራ የሚገኙት ህንፃዎች እንዳሉ በሙሉ ተመዝግበዋል። ከሀምሳ በላይ ህንፃዎች ነው ያሉት ጋዜጠኛ ጎይቶም ቢሆን። በመቀጠል በአስመራ ልብ ከሚያማልሉት ህንፃዎች መካከል ይላል ግሩም ከሚባሉት ልብ ከሚያማልሉት ህንፃዎች ፊያት ታሌሮ አንዱ ነው። ፊያት ታሌሮ ማለት የነዳጅ ማደያ ጋራዥም አለ። በአውሮፕላን ቅርጽ ነው የተሰራ። የቀኝ ክንፉ ሰላሳ ሜትር፣ የግራ ክንፉ ሰላሳ ሜትር ይረዝማል። ፓይለቶቹ ቁጭ የሚሉበትም ተሰርቷል። እዛም ቢሮ ነው። ስለዚህ ይሄ ድንቅ የሆነ ህንፃ ነው። ሲኒማ ቤቶቹ ራሳቸው ሲኒማ ኢምፔሪዮ የሚባል አለ ሲኒማ ዳንቴ የሚባል አለ፣ ሲኒማ ካፒቶል የሚባል አለ፣ ሲኒማ ሮማ የሚባል አለ፣ ሲኒማ ኦዲዮን እና እነዚህ ሲኒማ ቤቶች በሙሉ በአውሮፓ ደረጃ የተሰሩ ነው። ሌላዎቹ በህንፃ ደረጃ ብዙዎቹ ቡኒ፣ ቀይ፣ ሰማያዊና አረንጓዴ ቀለሞች አሏቸው ህንፃዎች። የአስመራዋ ቅድስት ማርያም ቤተክርስቲያን፣ ውብ ቪላ ቤቶች፣ ፋብሪካዎች አስመራ ያለው ትልቁ መስጊድ እነዚህ እነዚህ ሁሉ የሚያማልሉ ናት። ደግሞም ከተማዋ እድለኛ ነች። አርባ አመት፣ ሰላሳ አመት ጦርነት ተካሄዶ ምንም አልሆነች። ከተማዋን የጎዳ ማንም ኃይለኛ መጀመሪያ ኤርትራን ቱርኮች ያዙ ኦቶማን ኤምፓየር የሚባለው ከዛ ግብጾች ያዙ ከዛ በኋላ ጣሊያኖች ያዙ። ከዛ በኋላ እንግሊዞች ያዙ። ያ ሁሉ ትርምስ ሲሆን ከተማዋን የነካ ሀይል እግዚርም ይጠብቃታል ማለት ነው። በአስመራ በቀኝ ግዛቱ ዘመን የተሰሩት ከሀምሳ በላይ ህንፃዎች በሙሉ በዓለሙ መንግስታት የቅርስ መዝገብ በመስፈራቸው ኤርትራ ጥንታዊና የባህል ቅሪቶች በሙሉ የተመዘገቡላት ቀዳሚዋ የዓለም ሀገር እንዳደረጋት ተገልጿል። በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን የማይዳሰሱ ቅርሶች ጥበቃና እንክብካቤ ከፍተኛ ኤክስፐርት አቶ ኃይለ መለኮ ታግዘው የአስመራ ከተማ በዩኔስኮ የቅርስ መዝገብ መካተት ለእኛ ለኢትዮጵያውያንም ኩራት ነው ሲሉ ተናግረዋል። የአስመራ ከተማ በዓለም ቅርስ ውስጥ መመዝገብ የሁላችንም የሰው ልጅ በተለይ ደግሞ ለአፍሪካ ዘመናዊነት ከአስራ ዘጠነኛው መቶ ክፍለ ዘመን ወዲህ ቅኝ ገዢዎች ጥለውት የሄዱት አሻራ ለኪነ ሕንፃ አሻራ የምንለው በተለይ ደግሞ የኢጣሊያ አርክቴክቶች ኢጣሊያ ላይ በዛን ዘመን ሊሰሩት የማይችሉትን አንዳንድ ስራዎች አስመራን ፒኮሎ ሮማ ወይም ደግሞ ትንሿ ሮማ በማለት በአስመራ ከተማ ላይ የተለያዩ የኪነ ሕንፃ ስራዎችን ሰርተዋል። አስመራ ከተማ በኪነ ሕንፃ ብቻ ሳይሆን በጽዳቷ፣ በአየር ፀባይዋ፣ በተለያዩ ሁኔታዎች አፍሪካ ውስጥ ያው አሉ ከተባሉ ውብ ከተሞች ውስጥ አንዷ በመሆኗ መመዝገቧ ለእኛ ለኢትዮጵያውያን ጭምር ኩራት ለሁሉም የሰው ልጆች ሁሉ ኩራት ነው ነው የምንለው። አስመራ ህንጻዋ ብቻ ሳይሆን ነዋሪዋም የሚወደድ ነው ያለው ጋዜጠኛ ጎይቶን ቢሆን አንዳንዶች ስጋታቸውን እንደሚገልጹ ተናግረዋል። ብቸኝነትን የመረጠው ሀገር ኤርትራ ዋና ከተማዋ ምን ይመስላል ብሎ ጋርዲያን ጋዜጣ ላይ ተጽፎ የኤርትራ መንግስት በሩን ዘግቶ የኤርትራ መንግስት ብቸኛ ሆነ። አሁን ቱሪስቶች እንደ ልብ ደፍረው መምጣት አልቻለም፣ እንደ ልብ መመላለስ አልቻለም። ከዛ ሀገር የሚነገረው ወሬ በጎ አይመስልም። በኢጣሊያ ነዋሪ የሆኑት ኤርትራዊ ደስ በል መሀሪ አስመራ በቅርስ መዝገብ መካተቷን በተመለከተ አስተያየታቸውን እንዲህ ሲሉ ሰጥተዋል። አስመራ ብዙ አድናቆት የምታገኝ ከተማ ሆና ቆይታለች። ይህን ሪኮግኒሽን መምጣቱ ለህዝቡና ለሀገሩ ጠቃሚ መሆኑ የማይካድ ነው። ይሁን እንጂ በአሁኑ ጊዜ የአስመራ ካለው ፖለቲካና ማህበራዊ ጉዳዮች ለይቶ መሳ ማየት አይቻልም። ምክንያቱም አስመራ በአሁኑ ጊዜ መንገዶቹ ተቆፍረው የውሃና የኤሌክትሪክ ሲቲ እጥረት በጣም የሚያጠቃት ከተማ፣ ከዛም በላይ አንደርግራውንዱ የብዙ ሰዎች እስር ቤት ሆኖ የምትገኝባትና ህዝቡም በመጥፎ ሁኔታ የሚኖርበት ጊዜ ነው። በዓለም መዝገብ የሰፈረው የአስመራው ውብ ታሪካዊ ቅርስ የኤርትራ ብቻ ሳይሆን የዓለም ነው ያሉት በፈረንሳይ የኤርትራ አምባሳደር እና በዩኔስኮ የሀገሪቱ ቋሚ ተጠሪ ሃና ስምዖን በመጨረሻ ትዕቅቦ ከለካ ናቶ ቀደም ካለው ትውልድ የተወረሱ ቅርሶች በክብካቤና ጥንቃቄ ሲያዙ ዓለም አቀፍ የቅርስ ሐውልትነታቸው ህያው ሲሆን አወንታዊ ገጽታ ይንጸባረቃል። የዓለም ሕዝብ ቅርስ በመሆኑ የዓለም አቀፍ ድርጅቶች ቅርሶቹ ጉዳት እንዳያገኛቸው ክብካቤ ማድረግ ይጠበቅበታል። ይህ የኤርትራ ቅርስ የኤርትራና የኤርትራውያን ብቻ ሳይሆን የዓለም ሕዝብ ቅርስም በመሆኑ ጉዳት እንዳያገኘው ክትትል ማድረግ ያሻል። ኃላፊነቱን ይዛ በመጀመሪያ ደረጃ መቆም ያለባት ግን ራሷ ኤርትራ ናት እላለ። በቀዳምነት በደረጃ ሀገር አድማጮች በአስመራ ከተማ የሚገኙ ጥንታዊና ታሪካዊ ህንፃዎች በዓለሙ የቅርስ መዝገብ መመዝገባቸውን በተመለከተ ቃለ ምልልስ የሰጡኝን በሙሉ በዶቸ በለስም እያመሰገንኩ በዚሁ ዝግጅቴን አጠናቅቃለሁ። አዜብ ታደሰ ታደሰነኝ ጤና ይስጥልኝ።